የዶናልድ ትራምፕ ፕሬዝደንታዊ ድል ፖለቲካውን ቀይሮታል። ታይም መጽሔት ተመራጩን የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕን የ2016 የዓመቱ ምርጥ ሰው ብሎ መሰየሙ ውድድሩን ለተከታተሉ አሜሪካውያንም ሆነ በመላው ዓለም ለሚገኙ ብዙ ሚሊዮን ሰዎች አዲስ አልሆነም። የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም ማሎን እያለቀ ባለው የ2016 ዓመተ ምህረት ከነበሩ ዋና ዋና ጉዳዮች አንዱንና ዶናልድ ትራምፕ 45ኛው የዩናይትድ ስቴትስ ፕሬዚደንት ለመሆን ሲወዳደሩ ከገጠሟቸው ፈተናዎች መካከል ጥቂቶቹን መለስ ብሎ ይቃኛል። አዲሱ አበበ ዘገባውን ይዟል። ዶናልድ ትራምፕ የዋይት ሀውስ ጉዟቸውን እንደ አውሮፓ አቆጣጠር ባለፈው 2015 ዓ ም ሲጀምሩ ውድድሩ ውስጥ እንደሚገቡ ደጋፊዎቻቸውን ባስተነቀ ንግግር ነበር የገለጡት። I am officially running for president of the United States. የዩናይትድ ስቴትስ ፕሬዚደንት ለመሆን እንደምወዳደር በኦፊሴል ይፋ ሳደርግ አገራችንን እንደገና ታላቅ እንደምናደርጋት በማረጋገጥ ነው። ትራምፕ ግን በሕገ ወጥ ኢሚግሬሽን ላይ እርምጃ እወስዳለሁ፣ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ አግዳለሁ እያሉ በሚያደርጉት የምረጡኝ ዘመቻ ገና ከጀምሩ አወዛጋቢ ነበሩ። በሪፐብሊካን ተቀናቃኞቻቸው ዘንድ እንደ ቀላል ተወዳዳሪ የታዩት ትራምፕ ለፖለቲካው አዲስና በአድ መሆናቸው ሳያግዳቸው ብርቱና ከፍተኛውን የምረጡኝ ዘመቻ ፍልሚያ ተቋቁመው እንደ ፍሎሪዳው ገዢ ጄብ ቡሽ የመሳሰሉትን እጩዎች ከጨዋታ ውጭ አድርገዋቸዋል። ይሄ ቀላል ስራ አይደለም፣ ከባድ ነው። አዎ እርሶም ቀላል ሰው አይደሉም። ጄብ ከባድ እናም መሪ ነው የሚያስፈልገው እኮ። እርሶ ደግሞ ፕሬዚደንታዊ ምርጫውን እየተሳደቡ የዩናይትድ ስቴትስ መሪ ሊሆኑ አይችሉም። ምናለ ልናይ ነው እኮ። እኔ አርባ ሁለት በመቶ እርሶ ደግሞ ሶስት በመቶ ላይ ነውት። እናም እኔ ነኝ በተሻለ እየመራሁ ያለሁት። ምንም ማለት አይደለም። ምንም አይደለም። ከዲሞክራቲክ ፓርቲው ተወዳዳሪዎች መካከል ሂለሪ ክሊንተን ነበሩ። ሌላውን ጠንካራ ተፎካካሪ የቬርሞንቱን ሴናተር በርኒ ሳንደርስን ቀድመው ፓርቲያቸውን ለመወከል የበቁት፣ ያን ድል እንዳገኙ በሌልኛው ረድፍ ማለትም በሪፐብሊካኑ በኩል የሚገጥማቸውን ዶናልድ ትራምፕን ለፕሬዚደንትነት ብቁ ያልሆኑ ናቸው በማለት ተጋፈጧቸው። በትዊት የሚደነግጥ ሰው በኒውክሌር ጦር መሳሪያ የሚታመን አይሆንም። በምርጫ ዕለት ማታ ግን ዶናልድ ትራምፕ ያሸንፋሉ ተብሎ ይጠበቁ የነበሩትን ሂለሪ ክሊንተንን በማሸነፋቸው ዓለምን አስደመሙ። በድል ማብሰሪያ ንግግራቸው ግን ትራምፕ ለስለስ ያለና ያቀራረባል ተብሎ የተገመተ ዲስኩር ነበር ያሰሙት። በመላ አገራችን ላላችሁ ሪፐብሊካን፣ ዲሞክራቶችና ነጻ ተወዳዳሪዎች በሙሉ ሁላችንም እንደ አንድ ሕዝብ ለአንድ አገር ወደ አንድነት የምንመጣበት ጊዜ ላይ ነን። ምስስ ክሊንተንም ሕዝቡ የምርጫውን ውጤት እንዲያከብር ጥሪ አስተላለፉ። ዶናልድ ትራምፕ ፕሬዝዳንታችን ይሆናሉ። በሙሉ ልብ ተቀብለናቸው መሪያችን እንዲሆኑም እድሉን ሊሰጣቸው ይገባል። ዶናልድ ትራምፕ የማሸነፋቸው አንዱ ቁልፍ ምክንያት ለለውጥ የመቆማቸው ጉዳይ ነው ሲሉ የፖለቲካ ተንታኙ ቶም ደፍራንክ ተናግረዋል። ሁላችንም መገናኛ ብዙሃኑም ጨምሮ ለዶናልድ ትራምፕ የነበረን ግምት አነስተኛ ይመስለኛል። የቀድሞ ፕሬዚደንት ጆርጅ ቡሽም ቢሆኑ እንደሚስማሙበት ለለውጥ ያላቸው ፍላጎት ነው ብቸኛው የማሸነፋቸው ምክንያት። የዶናልድ ትራምፕ ሥራ የተቃና የሚሆንላቸው ወቅቱ ሪፐብሊካኖች የሚቆጣጠሩት ምክር ቤት ያለበት ሁኔታ በመሆኑ ነው ይላሉ የፖሊሲ ተንታኙ ጆን ፎርቲየ። ይህ ሁኔታ ዶናልድ ትራምፕ በተለይ የአገር ውስጥ ፖሊሲዎችን አስመልክቶ አጀንዳዎችን እንደሚፈልጉት ለማስኬድ ይረዳቸው ይመስለኛል። ትራምፕ ካሁን በኋላ በምርጫ ዘመቻቸው ወቅት ለቁልፍ መራጮቻቸው የገቧቸውን ቃል ኪዳኖችና አገሪቱን አንድ በማድረግ ረገድ የሚጫወቱትን ሚና ጠብቀው መቆየት ይኖርባቸዋል።